የኢትዮጵያ ብሔራዊ ምርጫ ቦርድ የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ በሚቀጥሉ ሁለት ሳምንታት ውስጥ ተከፋፍለዋል ያሏቸውን የአመራር አባላት በአንድ ላይ በመሆን በችግሮቻቸው ላይ ጠቅላላ ጉባኤዎቻቸውን አስወስነው ለቦርዱ ሪፖርት እንዲያደርጉ ትእዛዝ ሰጠ። ለሰማያዊ ፓርቲ ደግሞ የመጨረሻ ማስጠንቀቂያ ሰጥቻለሁ ይላል። ፓርቲዎቹ የሰጡትን ምላሽ ጨምሮ መለስካቸው አምሃ። የሚከተለውን አጠናቅረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ ያወጣውን መግለጫ በንባብ ያሰሙት የቦርዱ ዋና ሰብሳቢ ፕሮፌሰር መርጋ በቃና እንደዘረዘሩት የቦርዱ ውሳኔ መሠረት ናቸው ያሏቸውን ቀደም ያሉ የቦርዱን ውሳኔዎች ዘርዝረዋል። በዚሁ መሰረት ቦርዱ ዛሬ ጥር አምስት ቀን ሁለት ሺህ ሰባት ዓ ም ባካሄደው አስቸኳይ ስብሰባ በተለይ አንድነትና መኢአድን በተመለከተ የወሰነውን ውሳኔ ፕሮፌሰር መርጋ በቃና እንዲህ አንብበውታል። አንድነትና መኢአድ በተመለከተ ቦርዱ ጥር አምስት ቀን ሁለት ሺህ ሰባት ዓ ም ማለትም በዛሬው ቀን ባካሄደው ዜሮ ዜሮ አራት ህዝባር ሁለት ሺህ ሰባት አስቸኳይ ስብሰባ ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ህልውና በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ህዝብ በመመልከት አሁንም ጉዳዩን በወደ ሰፊነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። በዚህ ሁለት ሳምንት ጊዜ ውስጥ አመራሮቹ ፓርቲው የገባበት ችግር በማጤም የውስጥ ጉዳዮቻቸውን አንድ ላይ በመሆን በጠቅላላ ጉባኤያቸው በማስወሰን የጠቅላላ ጉባኤን ውጤት ሪፖርት ለቦርዱ በማቅረብ ወደ ምርጫው እንቅስቃሴ እንዲገቡ ቦርዱ አዟል። ከመግለጫው በኋላ ከጋዜጠኞች ለቀረቡ ጥያቄዎች መልስ የሰጡት ፕሮፌሰር መረጋ በቃና ባለፈው እሑድ ሁለቱም ፓርቲዎች አካሂደዋል ባሏቸው ጠቅላላ ጉባኤዎች ላይ ቦርዱ ታዛቢ ያላከው ቀደም ሲል በሰጠው መመሪያ መሰረት የአመራር አባላቱ በመሃላቸው የተፈጠረውን ልዩነት አቻችለው በጋራ አንድ ጠቅላላ ጉባኤ ባለመጥራታቸው እንደሆነም ገልጸዋል። ሰማያዊ ፓርቲን በተመለከተ ደግሞ ቦርዱ ፓርቲው ፈጽሟል ያላቸውን የሕግ ጥሰቶችንና ስነ ምግባራዊ ጉድለቶችን በመዘርዘር የመጨረሻ ማስጠንቀቂያ ሰጥተዋል። ፕሮፌሰር መርጋ በቃና አንቀጽ 17 ንዑስ አንቀጽ 17 መሠረት የነጻና ፍታዊ ምርጫ አካሄድን የሚጎዳና የምርጫን ሂደት ከትክክለኛ አካሄድ የሚያስወጣ በሂደቱ አመኔታ እንድታጣ የሚያደርግ ተግባር በመሆኑ በፓርቲው ላይ እርምጃ ላይ እንደሚያስወስድ በሚደነግገው መሰረት ለፓርቲው ማስጠንቀቂያ ተሰጥቷል። በቀጣይም ከነዚህ ተግባራት የማይቆጠብ ከሆነ ለስነ ምግባር ጥሰቶች ልመጥን የሚችል ህጋዊ እርምጃዎችን ሊወስድ እንደሚችል ቦርዱ በዚህ አጋጣሚ ያስታውቃል። አመሰግናለሁ። ቦርዱ ሰማያዊ ፓርቲን በተመለከተ ህግ ጥሰዋል ሊበል እንጂ ቀደም ሲል ባወጣው መግለጫ አንድም የህግ ጥሰት እንዳልፈጸመና የሀገሪቱን የምርጫም ሆነ የፓርቲ ህጎች በመጣስ እርምጃ እየወሰደ የሚገኘው ምርጫ ቦርድ ነው ይላል። ይቅርታ የማይጠይቀውም በዚሁ ምክንያት እንደሆነ ገልጸዋል። ትናንት የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬም ፓርቲው በያዘው ህጋዊ አቋሙ ምክንያት ሊደርስበት የሚችለውን ፍዳ ሁሉ ለመቀበል ዝግጁ እንደሆነ ለቪኦኤ ገልጸዋል። ምንም ይሁን ምን ለሚመጣው ነገር እኛ ዝግጁንም እንድንል የሚያስብለን ህጋዊነታችን ነው፣ የህግ የበላይነትን መሰረት አድርገን መንቀሳቀሳችን። ምክንያቱም የህግ የበላይነት ነው የሞራል የበላይነትም እንዲኖረን የሚያደርገው ከዛ በኋላ ግን የሚመጣው ነገር አይኑን ጨፍኖ የሚወስደው እርምጃ ካለ መስዋዕትነት ለመክፈል ተነስተናል የምንለው እሱንም ጭምር ነው። አንደኛ ዝም ብሎ መታሰሩ፣ መደብደቡ እሱ ብቻ አይደለም ትርጉም ያለው መስዋዕትነት መክፈል ሲባል። ከዛም ውጪ ፓርቲውም እንደ ፓርቲ ኤግዚስት ላይ አደርግም ይችላል። ግን ያ ትግሉን አያቆመውም። ምክንያቱም የተመሰረተበት ነገር ይሄ እንቅስቃሴው በሙላ በህግና ክፍተት በሌለበት ሁኔታ ስለሆነ ያ ከዚህም በኋላ ያሉትንም አባላት ይሁን ደጋፊዎቻችንን የሚሆን እስከ መጨረሻው ትግሉን ይዞ የሚሄድ ስለሆነ በዛ ደረጃ ነው እኛ የምናየው። እስካሁንም እየወሰድ ነው ያለው እርምጃ ማለት ነው። ብሔራዊ ምርጫ ቦርድ የዛሬውን እርምጃ ከመውሰዱ በፊት ከሁለት ላላነሰ ጊዜ ጠቅላላ ጉባኤ እንደጠራ የሚናገረው አንድነት ለዲሞክራሲና ለፍትህ ፓርቲ ነው። በተለይም ባለፈው እሁድ ያደረገው ምርጫ ቦርዱ በሰጠው መመሪያ መሰረት እንደነበረም መዘገባችን ይታወሳል። የሁለት ሺህ ሰባት ዓ ም ምርጫ እየተቃረበ ነው። የምርጫ ቦርድ ዛሬ በሰጠው ውሳኔ መሰረት እነዚህ ፓርቲዎች የሚሰጡት መልስ ምን እንደሆነ ወደፊት ማወቅ ይቻል ይሆናል። ግን በምርጫ ቦርድ ግልጽ ትዕዛዝ መሰረት በተለይ መእያድና አንድነት ተከፋፍለዋል የተባሉትን የአመራር አባላት በጋራ ሆነው ጉባኤዎቻቸውን ለመጥራት ካልቻሉ ለቦርዱም የውሳኔያቸውን ሪፖርት ሊያቀርቡ የሚችሉ አይመስልም። ከዚያስ፣ ፕሮፌሰር መርጋ በቃና ለጋዜጠኞች እንዳሉት መልሱን ከሁለት ሳምንት በኋላ እናውቅ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአንድነት ለፍትህና ለዲሞክራሲ አመራር አባልና በኢትዮጵያ ፓርላማ ብቸኛው የተቃዋሚ ተወካይ አቶ ግርማ ሰይፉም በጉዳዩ ላይ አስተያየት ሰጥተዋል። አው ሰምቸዋለሁ። ውሳኔውን የሰማሁት ውሳኔውን በፋና ሬዲዮ ነው። ፕሮፌሰር መርጊያም ትዛዝ ሰጥተናል ሲሉ ሰምቻቸዋለሁ። እና ትዛዝ ሰጥተናል ሲሉ፣ ትዛዝም ከጀርባ እንደተሰጣቸው ግን ለማወቅ ምንም ነብይ መሆን አያስፈልግም። እኔ ግን አሁን መላው የኢትዮጵያ ሕዝብ እና በተለይ ደግሞ ጋዜጠኞችን የሚጠይቃችሁ ነገር አንድነት ፓርቲ በህገ ደንቡ መሰረት ጠቅላላ ጉባኤ ጠርቷል። ከዚህ ውጪ ምርጫ ቦርድ ጉባኤ ይጠራ ያለበትን መስመር በጋራ ጉባኤ ጥሩ ሲል በጋራ ጉባኤ መጥራት በየትኛው አንቀጽ በየትኛው መተዳደሪያ ደንብ ወይም ደግሞ በየትኛው የፓርቲዎች ምዝገባ ይሁን በፓርቲ ማቋቋሚያ አዋጅ ይሁን ወይም ደግሞ በምርጫ ቦርድ ማቋቋሚ አዋጅ ይሁን በየትኛው የሕግ ስርዓት ይህን ነገር እንዲደረግ እንደጠየቀ የሕግ መሰረትም አሰራርም የለው። ግን ምርጫ ቦርድ በምርጫ ቦርድ ውስጥ ባሉ የገዢባ ፓርቲ ተወካዮች የተደራጁ ቡድኖች አሉ። እነዚህ ቡድኖች እንዴት አድርገው አንድነትን እንደሚያፈርሱ አብረው እየሰሩ ያሉት ነገር ስላለ በጋራ ጉባኤ ጥሩ የሚባል ነገር አለ። ይህንን በጋራ ጉባኤ ጥሩ ያሉበትን መስመር እንዴት በጋራ ጉባኤ የሚጠራበት ህግ በየትኛው አንቀጽና በየትኛው ነገር እንደሆነ ሊነግሩን ይገባል። የአንድነት መተዳደሪያ ደንብ ግልጽ ነው። ጠቅላላ ጉባኤ የሚጠራው በምክር ቤት ነው። ምክር ቤት ጠቅላላ ጉባኤ ይጠራል። አባላት ጠቅላላ ጉባኤ የመጥራት መብት አላቸው። እንዲጠራ የመጠየቅ መብት አላቸው። ይህንን ግን የሚያደርጉት አንድ ሶስተኛ የጠቅላላ ጉባኤ አባላትን አስፈርመው በኦዲትና ኢንስፔክሽን በኩል ነው። ኦዲትና ኢንስፔክሽን ለብሔራዊ ምክር ቤቱ ይህንን እንዲያደርግ አዞት እምቢ ካለ ብሔራዊ ምክር ቤቱ ኦዲትና ኢንስፔክሽን መጥራት ይችላል። ከዚህ ውጭ ግን የጉባኤ መጥሪያ ስነ ስርዓት የለም። ተመካክራችሁ ጉባኤ ጥሩ የሚባል የህግ መሰረትም የአሰራርም ስርዓት የለም። ለምሳሌ እኛ ስንጠራ እነዚህ ቅር ብሎናል፣ የውጭ ተላላኪዎች ናቸው፣ አጎብዳጆች ናቸው ምናምን እያሉ የሚሰድቡልን ሰዎች ጠርተናቸዋል። ስለ መጥራታችን ማስረጃ አለን። ቅር ብሎናል የሚሉት ደግሞ የአንድነት አባላት ነን የሚሉት ሰዎች ደግሞ እኛን ስለ መጥራታቸው አንድ ማስረጃ ሊያቀርቡ አይችሉም። ይሰማኛል። አቶ ግርማ ግን ምርጫ ቦርድ እንዳለው በእናንተ የአመራር አካላት ውስጥ መከፋፈል አለ? የለም፣ እንደዚህ የሚባል ነገር የለም። ለምሳሌ የአመራር አካላት ውስጥ መከፋፈል አለ ከተባለ አሁን ጠቅላላ ጉባኤ ጠርተናል ብለው ወይም ደግሞ እነሱም አላሉም። ለነገሩ ጠቅላላ ጉባኤ ጠርተናል እያሉም አይደለም። ኮሚቴ መስለተን ቅሬታ አለን፣ ደንብ ይከበር፣ መሪ ይከበር ምናምን እያሉ ያሉት አስር ሰዎችም ቢሆኑ አመራሮች አይደሉም። አመራር ነን ካሉም ደግሞ በአመራር መካከል መከፋፈል ቢኖር እኮ ሲፒኤልኤፍ እኮ ለሁለት ሲሰነጠቅ እኮ ምርጫ ቦርድ አልገባም።